ሰሞኑን በኦሮሚያ ክልል የተከሰተው ሁከትና የተከተለውም ጥፋት ምንጩ የአገሪቱ የፌዴራል አደረጃጀት ጉድለት ነው ሲል የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ መግለጫ አውጥቷል። የደረሰውን ጥፋት መንስኤ የሚያጣራ ገለልተኛ አካልም እንዲቋቋም ጥሪ አቅርቧል። መለስካቸው አመሃ ዘገባ አለሁ። ለዘላቂ ልማት የፌዴራሊዝሙ ጉድለቶች ይታረሙ በሚል ርዕስ ኢዴፓ ያወጣው የጽሁፍ መግለጫ ሰሞኑን በተፈጠረው ሁኔታ ላይ ያሉትን ስድስት አቋሞች የዘረዘረ ነበረ። በኢዴፓ እምነት ለአዲስ አበባና ለአጎራባች የኦሮሚያ ክልል ከተሞች የተዘጋጀው የጋራ የልማት መሪ ፕላን የሀገሪቱን ሕግጋት የጠበቀ ነው። በመሪ ፕላኑ ላይ የቀረበውን ቅሬታ መንግስት ሌላ ፖለቲካዊ ትርጉም ሳይሰጠው ተገቢ መልስ ሊሰጠው እንደሚገባም የኢዴፓ መግለጫ ያስገነዝባል። ቅሬታ ያላቸው ወገኖችም ቅሬታቸውን በሰላማዊ መንገድ ብቻ ማቅረብ እንዳለባቸው በመጠቆም ከዚህ ወጣ ተቃውሞን እንደሚያወግዝ ይናገራል። በአጠቃላይ ግን የሰሞኑ ችግር ዋና መንስኤ በብሔራዊ ማንነት ላይ መሠረት ያደረገው የሀገሪቱ ፌዴራላዊ ስርዓት እንደሆነ መግለጫው አበክሮ ይገልጻል። የኢዴፓ የሕዝብ ግንኙነት ኃላፊ አቶ ወንዶሰን ተሾመ ፓርቲው ያለውን ስጋት ጭምር ገልጸዋል። በዚህ በአብዮታዊ ዴሞክራሲ ጽንሰ ሀሳብ የግራ ዘመን በሆነ ብሔረ ተኝነት ጥያቄ የገነገነ በመሆኑ ዛሬ ላይ እንዲህ አይነት ውድቀት ሊከሰት ችሏል። እኛ እንደመሆንም ስጋት አለን። ይህ ሁኔታ ኢትዮጵያ በቴክኖሎጂ እየከፍ እያለችና በልማት ወክል ከፍተኛ ደረጃ ወደ ኢንዱስትሪላይዜሽን እያደገች ስትሄድ ጥያቄዎቹ ወደ ኮንፍሊክት እየወሰዱና እነዚህም ግጭቶች ሊከሰቱ ስለሚችሉ በመጀመሪያ ፌዴራላዊ አወቃቀሩ መታረም አለበት ብለን እናምናለን። በመጨረሻም የደረሰውን የሕይወትና የንብረት ጉዳት ከነ መንስኤው የሚያጣራ ገለልተኛ አካል እንዲመሰረት ሁኔታውም ህጋዊ እልባት እንዲያገኝ ጥሪ አቅርበዋል። የሚቋቋመው አጣሪ አካል ገለልተኝነቱ የሚታወቀው ህዝባዊ ተቀባይነት ያገኘ እንደሆነ ብቻ ነው ሲሉም አቶ ወንዶስን አክለዋል። ከዚሁ ጋር በተያዘ ከሀገር ውጭ የሚገኙ የተለያዩ የፖለቲካና የሲቪክ ድርጅቶች ሰሞኑን በኦሮሚያ ክልል የተከሰተውን የተቃውሞ እንቅስቃሴና የተፈጠረውን ግጭት እንዲሁም የደረሰውን ጉዳት በተመለከተ የተለያዩ መግለጫዎችን አወጥተዋል። የኦሮሞ ዴሞክራሲያዊ ግንባር የተሰኘው ድርጅት አሁን እየተካሄደ ያለው የተቃውሞ እንቅስቃሴ በኦሮሞ ህዝብና ስልጣን ላይ ባለው መንግስት መካከል ብቻ የተወሰነ ሳይሆን ሌሎችንም የሀገሪቱ ህዝቦች የሚጨምር ነው ይላል። ሶሊዳሪቲ ሙቭመንት ፎር ኒው ኢትዮጵያ የተባለውና ሸንጎ የተሰኙ ድርጅቶች ደግሞ ህገወጥ ነው ያሉትን የመንግስት እርምጃ ያወግዛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ